The voice of America be <laughs> away. Yeah, the America Dims, Radio Tabeno. <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀምረ የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ ባለፈው ሳምንት ባካሄደው ጉባኤ በኑስ አጉሪቱ ባለው የሰብአዊ መብት አያያዝ ዙሪያ ትኩረት ባለማድረጉ የሰብአዊ መብት ተሟጋች ድርጅቶች በጉባኤ የተሳተፉትን መሪዎች ክፉኛ ወቀሱ። አብሔረሳችን ይመለከተዋል። ሳምንታዊ ቅንብሮች፣ ጤናና እሰጥ አገባ በተለያዩ ርዕሶች ላይ ያጠናቀሯቸውን ዝግጅቶች ይዘው ቀርበዋል። ጤና ይስጥልኝ ክቡራትና ክቡራን አድማጮች የዛሬ ሰኞ ነሐሴ 11 2007 ዓ ምት ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ፒተር አንድሌ ለቴክኒክ ምህንድስናው ተሰይመዋል። ታዲያ አሁን ለቀዳሚው የዓለም ዜና አዲሱ አበበ እንደምን አምሽታችኋል? የፈረንሳዩ ፕሬዝዳንት ፍራንሳ ኦላንድ ዛሬ ሰኞ ሌጂዮን የተባለውን ትልቁን የፈረንሳይ የክብር ሜዳሊያ ለአንድ እንግሊዛዊና ለሦስት አሜሪካውያን ሸለሙ። ተሸላሚዎቹ ባለፈው አርብ ፈጣን ተጓዥ በሆነ የፈረንሳይ ባቡር ውስጥ የተሳፈረና በከፍተኛ ደረጃ የታጠቀ ሽብርተኛ ሊያደርስ የነበረውን ፍንዳታ በማክሸፋቸው መሆኑም ታውቋል። ፓሪስ ውስጥ በተካሄደው ሥነ ሥርዓት ፕሬዝዳንት ኦላንድ የክብር ሜዳሊያውን የሰጡት ለእንግሊዛዊው ክሪስ ኖርማን ለአሜሪካውያኑ ስፔንሰር ስቶን፣ አሌክ ስካርሉሶስ እና ለአንቶኒ ሳድለር ነው። አራቱ ተሸላሚዎች ባለፈው ሳምንት የወሰዱትን እርምጃ የፈረንሳዊ ፕሬዚዳንት በሽብርተኞች ፊት የታየ የጀግንነት የአንድነትና የተስፋ መልእክት አስተላልፏል ሲሉ ተደምጠዋል። ባቡሩ ፍጥነቱን ጨምሮ ወደ ፓሪስ በማምራት ላይ እንዳለም ታጣቂውን ለመጀመሪያ ጊዜ በመጸዳጃ ቤት አካባቢ ያየና ምንነቱን የለየ አንድ ፈረንሳዊ ዜጋም በፕሬዝዳንት ኦላንድ መሸለሙ ታውቋል። ፕሬዝዳንት ባራክ ኦባማ ዛሬ ሰኞ በላስ ቬጋስ ብሔራዊ ንጹህ ኢነርጂ ጉባኤ ላይ በሚያደርጉት ንግግር ትኩረታቸው የአገሪቱን የኢነርጂ ምርት በማጽዳት ላይ እንደሚያደርጉ ተገለጠ። የዛሬ ጉባኤ የሚካሄደው ፕሬዝዳንቱ ከሁለት ሳምንታት እረፍት በኋላ እንደተመለሱ በመሆኑ ለቀጣዮቹ ጥቂት ሳምንታት ከያዟቸው አያሌ የውጥኖች መካከል የኢራኑን ዓለም አቀፍ የኒኩሌር ጦር መሳሪያ ስምምነት ለምክር ቤታቸው ማሳመን አንዱ ሥራ እንደሆነም ተገልጧል። የኢራንን ኢኮኖሚ ሰንጎ የያዘው ዓለም አቀፍ ማዕቀብ እስከ መጪው መጋቢት ወር እንደሚነሳ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ዛሬ ሰኞ ተናገሩ። ይህም የኢራንን የኒኩሌር ፕሮግራም ለማቆም በቴህራንና በምዕራባውያን መካከል የተደረሰው ስምምነት ተግባራዊ ከመሆኑ ጋር የተያያዘ ነው ተብሏል። ቴህራን ውስጥ በጉብኝት ላይ የሚገኙት የብሪታንያው ዲፕሎማት እንደገለጡት ስምምነቱን ዩናይትድ ስቴትስና ኢራን እስከ መጪው ጥቅምት ወር ድረስ ያጸድቁታል ብለው ይጠብቃሉ። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ትናንትና መክፈቷ ይታወሳል። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ እንደተዘጋም አይዘነጋም። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሀሙድ ናቸው ለዚህ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት። አርባ ሺህ ፍልሰተኞችን ለመቀበል የአውሮፓ ህብረት ይፋ ባደረገው ኮታ ላይ ለመነጋገር የጀርመኗ ቻንስለር አንጌላ መርክል እና የፈረንሳዊ ፕሬዚዳንት ፍራንሷ ኦላንድ ዛሬ ሰኞ ለመገናኘት ማቀዳቸው ተገለጠ። ወደ ሰባት ሺህ ፍልሰተኞች የመቄዶንያን ድንበር በማቋረጥ ወደ ሰርቢያ እያመሩ ባሉበት በአሁኑ ወቅት ፈጣን ስምምነት እንዲደረግ የታቀደበት ይህ ስብሰባ ይፋ የሆነው በፈረንሳዊ ውጭ ጉዳይ ሚኒስትር ሎረን ፋቢዮስ መሆኑም ታውቋል። በዚህ ዓመት ጀርመን የጥገኝነት ጥያቄ የሚያቀርቡ እስከ 750 ሺህ ፍልሰተኞችን ታስተናግዳለች ተብሎም ይጠበቃል። በዛ ሁኔት በዛሬው እለት አንዲት ወደ ጀርመኗ የሌስበስ ደሴት ታመራ የነበረች ጀልባ ቱርክ ወደብ ላይ ሰጥማ ሁለት ፍልሰተኞች ሲሞቱ፣ ሌሎች አምስት ደግሞ የደረሱበት አልታወቀም። ይህ በእንዲህ እንዳለ ኢጣሊያ ከሜዲትራኒያን ባህር የ4400 ስደተኞችን ህይወት ማዳኗ ተገለጠ። የወደብ ጥበቃ ኃይሉ ትናንት እሁድ እንዳስታወቀው የኢጣሊያ ወታደሮች ከሀያ ጀልባዎች በደረሳቸው የአንድ ቀን ጥያቄ መሰረት ነው ስደተኞቹን ከሊቢያ ወደብ ያዳኗቸው። ሊባኖስ ዋና ከተማ ውስጥ ለዛሬ ሰኞ የታቀደው ትዕይንተ ህዝብ ለተቃዋሚዎች ያካሄዱት ጸረ መንግስት ሰልፍ ከጸጥታ ኃይሎች ጋር በተካሄደ ግጭት ከተቋረጠ በኋላ ሌላ ጊዜ መተላለፉን አዘጋጆቹ አስታወቁ። የተቃውሞ ዘመቻው በድረገጽ እንዳመለከተው ቤይሩት ውስጥ ለዛሬ ሊካሄድ የታቀደው ሰልፍ የተላለፈው አዘጋጆቹ ጥያቄዎቻቸውን እንደገና ለመመርመር በማቀዳቸው ነው። አሁን ያሉበትን ሁኔታ በተጨማሪ ግልጥ ለማድረግም ጋዜጣዊ መግለጫ ለመስጠት አቅደዋል። ትናንት እሁድ ቤይሩት ውስጥ የተጀመረው ተቃውሞ ሰላማዊ የነበረ ሲሆን ሰልፈኛው ይገልጽ የነበረውን በአገሪቱ የፖለቲካ ስርዓት ላይ ያለውን የተከማቸ ቅሬታ ነበር ተብሏል። ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። ሰኞ ነሐሴ 18 ልዩ የግማሽ ሰዓት ዝግጅታችን እስከ አንድ ሰዓት ተኩል ይቀጥላል። ቀደም ብዬ የኔ ጊዜ ሰሌዳ ወይም የሰዓት መቁጠሪያ አንድ ሳምንት ወደ ኋላ ያለ ይመስላል። ነሐሴ 11 ብዬ ነበር፣ ነሐሴ 18 በሚል ይታረምልኝ። አድማጮች፣ አሁኑ ወደ ቀዳሚ የምሽቱ አቢርስ እንሻገርም የደቡባዊ የአፍሪካ ሀገሮች የልማት ማህበረሰብ ሳድቅ ባለፈው ሳምንት ባካሄደው ጉባኤ በኑስ አህጉሪቱ ባለው የሰብአዊ መብት አያያዝ ዙሪያ ትኩረት ባለማድረጉ የሰብአዊ መብት ተሟጋች ድርጅቶች በጉባኤ የተሳተፉትን መሪዎች ክፉኛ ወቅሰዋል። ሴባስቲያን ሙሀፉ ከሀራሬ ያጠናቀረው ዘገባ ዝርዝሩን ይዟል። ቀጥሎ አቀርበዋለሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅቶች አምነስቲ ኢንተርናሽናልና ሂማን ራይትስ ዋች እንዳመለከቱት በእንግሊዝኛው ምህፃረ ቃል ሳድቅ በመባል የሚታወቀው የደቡባዊ አፍሪካ አገሮች የልማት በይነ መንግስታት አባል አገሮች ቢያንስ የስድስቱን የአንጎላን፣ የለሴቶን፣ የስዋዚላንድን፣ የደቡብ አፍሪቃን፣ የዛምቢያን እና የዚምባብዌን የዜጎች የሰብአዊ መብት አያያዝ የሚመለከት ረጅም ጊዜ የዘለቀ አሳሳቢ ጉዳይ እናገኛለን። አስራ አምስቱ የንኡስ አህጉራዊ ማህበር አባል ሀገሮች በቦትስዋናው ጉባኤያቸው መዝጊያ ባወጡት መግለጫ ሰብአዊ መብት የሚለውን ሀረግ ጨርሶ ከማንሳት ተቆጥበዋል ይሄም ነው ሁለቱን የሰብአዊ መብት ተሟጋች ድርጅቶች የቀረቡትን ክሶች ተገቢውን ትኩረት ሰጥተው አልተመለከተም፣ አልመረመረም በሚል ሳደቅን እንዲከሱ ያበቃቸው ዲዋ ሞቫንጋ በሁማን ራይትስ ዋች የአፍሪካ ጉዳዮች የጥናት ባለሙያ ናቸው። ግልጽ የሆነው ነገር ምንድን ነው? የደቡባዊ አፍሪካ የልማት ማህበረሰብ ሳድክ መሪዎቹ የዜጎች መብቶች አያያዝ የሚሻሻልበትን ሁኔታ ከማረጋገጥ ይልቅ አንዳቸው የሌላውን የሚሸፋፍኑበትና ጥቅሞቻቸውን ለማስጠበቅ የሚጥሩበት የወዳጆች ቡድን እየሆነ መምጣቱ ነው። ለምሳሌ በርካታ ያረጁና ያፈጁ ሕጎችን በመጠቀም ጋዜጠኞችን የሚያፈን አሰራር የተገበረችው አንጎላ ጉዳይ አለ። መብታቸው ሊጠበቅ የሚችልበት እድል ስለመፈጠሩ አንዳችም ምልክት የለም። በቦትስዋናው የሳድቅ ጉባኤ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ የአንድ ዓመት የቡድኑ ሊቀመንበርነት ዘመን ማብቃት ይፋ ተደርጓል። ተቃዋሚዎችን በማፈንና የምርጫ ውጤቶችን በማጭበርበር ከሚወነጀሉት ረዥም ዘመን የዘለቀና ሰፊ የመብቶች ጥሰት ታሪክ ያላቸው የሚስተር ሙጋቤ አመራር ዘመን አንዳች ፍሬ የሚገኝ ዘንድ የመብት ተሟጋች ቡድኖቹ ያሳደሩት ተስፋ አልነበረም። ዴፖርስ ማሁቻ በአምነስቲ ኢንተርናሽናል የደቡብ አፍሪካ ፕሮግራሞች ዲሬክተር ናቸው። አዲሱ የሳድቅ ሊቀመንበር ቦትስዋናው ፕሬዚዳንት ኢያን ካማ እህ ብለው የመብት ተሟጋች ቡድኖችን ስጋት ይሰማሉ የሚል ተስፋ እንዳደረባቸው ይናገራሉ። ፕሬዚዳንት ኢያን ካማ በስልጣን ዘመናቸው ከዚህም እንዳይከፋ በሚያሰጋውና በየአገሮቹ እየታየላለው የሰብአዊ መብቶች ቀውስ ዘላቂ መፍትሄ ለማበጀት ከአህጉሪቱ መሪዎች ጋር ተባብረው ለመስራት ይጥራሉ ብለን እናምናለን ለምሳሌ ዚምባብዌ ውስጥ ያለውን ብንመለከት ፖሊስና ሌሎች የጸጥታ ኃይሎች ተቃዋሚዎችንና ድምፃቸውን ለማሰማት የሚሞክሩ ወገኖችን ለማዋከብ የሚንቀሳቀሱበት ሁኔታ ነው ያለው የተቃዋሚው የኢታይ ዛማራ ዕጣ አሁንም ያሳስበናል ሳማራ በዚምባብዌ የዲሞክራሲ አቀንቃኝነታቸው የሚታወቁ ናቸው። ከመሰወራቸው ጥቂት ቀናት አስቀድሞ ሀራሪ ውስጥ ፕሬዚዳንት ሙጋቤ ከስልጣን እንዲወርዱ የጠየቁበትን የተቃውሞ ሰልፍ መርተዋል። እስካሁን ከአፍሪካ መንግስታት አንዳቸውም ካለፈው መጋቢት አንስቶ የገቡበት ያልታወቀውን የተቃዋሚ መሪ ሁኔታ አንስተው የገለጡት ስጋት አልነበረም። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ ሰባት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። የዕለቱን አቢይ ርዕስ ነበር በማስቀደም ያሰማናችሁ። አሁን ወደ ቅንብሮቹ ክፍለ ጊዜ እናልፋለን። ሳምንታዊው የራዲዮ ፕሮግራም ጤና ነው። ቀዳሚው አዘጋጅና አቅራቢ ሰለሞን አባተ መጥፎ ዜና ይቅርታ፣ በመጥፎ ዜና መጀመር ይሻላል። ኤልኒኞ ዘንድሮ በዓለሙ ተናኝቷል። የዘንድሮው የአየር ንብረት ለውጥ እስያን እጅግ አብዝቶ እየጎዳ እንደሆነ በብዙ የድርቅ ሁኔታዎች እየታየ ቢሆንም አፍሪቃ፣ በተለይ ምስራቃዊ የአህጉሪቱ ክፍሎችም እንዲሁ ለበረታ ጉዳት ተጋልጠዋል። የዘንድሮው የድርቅ አዝማሚያ ይበልጥ አሳሳቢ የሚሆነው በአንድ የክረምት ወይም የዝናብ ወቅት ብቻ ተወስኖ የሚቀር አለመሆኑ ነው እንዲሁ እንደ በረታ ምናልባት ለመጪዎቹ እጅግ በርካታ ወራት ሳይዘልቅ አይቀርም እየተባለ ነው። በጥናታዊ ትንበያዎቹ መሠረት የአውሮፓውያኑን 2016 ዓመት እንደሚዘልቅ ብዙዎች አጥኚዎች በእርግጠኝነት እየተናገሩ ነው። የዘንድሮው ኤልኒኞ ምናልባት በርዝመትና በብርታቱ በታሪክ የከፋው ሳይሆን እንደማይቀርም ተገምቷል። የኢነርጂ አቅርቦት መስተጓጎል፣ የምግብ እጥረት፣ የውሃ መጥፋት፣ ዛሬ የአየር ንብረት ለውጡ ቀጥተኛ ተጋላጭ የማይመስሉ አካባቢዎችን ሁሉ ለውጡ በመጪዎቹ ጥቂት ወራት ውስጥ በፈጣን ሁኔታ ሊያለብሳቸው ይችላል እየተባለም ነው። የዘንድሮው ኤልኒኞ ከመከሰቱ ከብዙ ወራት በፊት በጣም የበዙና የበረቱ ማስጠንቀቂያዎች በሚመለከታቸው የጥናትና የአየር ንብረት ክትትል መስሪያ ቤቶችና መገናኛ ብዙሃን ሲወተወቱ ቆይተዋል። እንደዚያም ሆኖ ግን ሰው የጉዳት ተጋላጭ ሆኗል። እንስሳት በውሃና መኖ እጦት እንዲሁም በበሽታ እየሞቱ ናቸው። የለም፣ የለም አላስጨርስ። ይህን ጣዕመ ዜማ ይህ ኢትዮጵያውያን ከሚወዱት ድምፃዊ የሚንቆረቆርላቸው እንጉርጉሮ ምናልባት ምረጡ ቢባሉ ጨርሶ የማይመርጡት እንደሆነ የሚጠራጠር የሚኖር አይመስለኝም። ኢትዮጵያ ይህንን ችግር ለመጋፈጥ ያስችላል ያለችውን በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ ግብረ ኃይል በቅርቡ ሰይማለች። ዘርፈ ብዙ ምላሽ ለመስጠት የሚያስችል ነው ተብሎ ይታሰባል። የግብረ ኃይሉን አወቃቀርና መርሃ ግብር እየተከታተልን ለማሳወቅ እየጣርን ነው። ለዛሬው ፕሮግራማችን ግን ለመሆኑ በእንዲህ አይነት ሁኔታ ውስጥ የሚከሰቱት የጤና ችግሮች ምንድን ናቸው? ምን አይነት ምላሽስ ይጠብቃሉ? ረሃብ ብዙ አጥኚዎችና ተመራማሪዎች ረሃብን ራሱን በሽታ ነው ይሉታል። አንድ ከጥቂት ዓመታት በፊት ኒውዮርክ ታይምስ ጋዜጣ ላይ ታትሞ የነበረ ጽሑፍ ረሃብ በሽታ ነው ጠኔ ደግሞ የተባባሰ መገለጫው ረሃብ ወደ ጠኔና ቸነፍር ይወስዳል ጠኔና ቸነፍር ደግሞ ወደ ሞት ይወስዳሉ ይላል ይላል ያ ጥናት ማርክ ቢትማን የሚባሉ የዚህ ጽሑፍ አቅራቢ ቀላል የሚባል ረሃብ ከሚያስከትላቸው አንዳንድ የጤና መስተጓጎል መገለጫዎች መካከል እንቅልፍ ማጣት መነጫነጭ ድካም ቁርጠትና የአመጋገብ ስርዓት ክንውን አካላት መረበሽ በአጠቃላይ የሰውነት መዛልና መታመም ራስ ምታት ራስን መሳት አካባቢን አለማወቅ ወይም ግርታ ወይም አለመረዳት ወይም መዘንጋት የበረታ ወይም የተጋነነ ሽታንም ክፉውንም ደጉንም የማሽተት አቅም ወይም ችሎታ መቃዠት ወይም መቀዣበር ወይም ያሉትን መርሳት መነሁለልና ማዝገም የክብደት መቀነስ ያለማቋረጥ ስለ ምግብ ማሰብ የሚፈጥረው ቋሚ መረበሽና አትኩሮት ማጣት የሚጠቀሱ ናቸው ራሱን እስከ ማጥፋት ራስን እስከ ማጥፋት የሚገፉ የአካልና የአእምሮ ጤና መቃወስ ችግሮች ስፋትና ጥልቀት ያላቸው ናቸው። ከረሃብ ጋር የተያያዙ እነዚህ በአንድ የተራበ ሰው ላይ ሊደርሱ የሚችሉ ሁሉን አቀፍ የጤና መስተጓጎልና መቃወስ መገለጫዎች ሲሆኑ የረሃብ የጤና ችግር በማኅበረሰብና ከዚያም በሰፋ ሁኔታ የሚከሰቱ የተላላፊ በሽታዎች የወረርሽኞችና የሥነ ሕዝብ መዘዞችንም ያካትታል። ለዚህ ዝግጁነት አለ ነበር? የሚሰጠው ምላሽ ምን ያህል ፈጣንና ሁሉን አቀፍ ነው? ባለሙያና ባለሥልጣንም ይዤለው መለሳለሁ። መልካም ዜና አሁን መልካም ዜና ይቀጥል። አፍሪካ ሰሞኑን በሁለት መልካም ዜናዎች እየፈነደቀች ያለች ትመስላለች። ለኢቦላ ክትባት መገኘት አንድ በሉ። That is essentially the vaccine that was used. used in the Dr. Anthony Fauci, United States the other thing that was important. ሌላው አስደሳች ጉዳይ ክትባቱ ሌሎችም በርካታ አይነት የኢቦላ ቫይረሶችን ለመከላከል ጉዳይ ወይም የመከላከል ጉዳይ አገልግሎት ላይም ሊውል መቻሉ ነው። በዚህ አያያዝ በጤና ባለሙያዎችና ባለስልጣናቱ እምነት የኢቦላ ፍጻሜው ፈጥኖ እየደረሰ ነው። ምዕራብ አፍሪቃን ከአንድ ዓመት ተኩል በላይ ለሆነ ጊዜ እያመሰ ያለው ኢቦላ እስከ ያዝነው የአውሮፓ ዓመት መጨረሻ ቢበዛ በመጪዎቹ አራትና አምስት ወራት ውስጥ ማለት ነው፣ በከፍተኛ ድል ይሸነፋል ብለዋል የዓለም የጤና ድርጅት ዳይሬክተር ዶክተር ማርጋሬት ቻን ሰሞኑን በሰጡት መግለጫ ኢፍ አሁን የተያዘው አዳዲስ ህሙማንን ለማግኘትና ንክኪዎችን ለመከታተል እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ቫይረሱ በዚህ ዓመት መጨረሻ ፍጻሜው ይሆናል። ይህም ማለት ማንም በቫይረሱ አይያዝም፣ የታመምና የሚታመም ጨርሶ አይኖርም ማለት ነው። ዜሮ ኢቦላ። ምዕራብ አፍሪካ ውስጥ 28 ሺህ ሰው ይዞ ሺውን ገድሏል። ከእንግዲህ ይህ ታሪክ ታሪክ ሆኖ ይቀራል ባይናቸው ባለሥልጣናቱ በጎ ዜና ቁጥር ሁለት በዚህ ዓመት የልጅነት ልምሻ ምስራቅ አፍሪካ ውስጥ እንዲያውም በአፍሪካም አልታየም። ሙሉውን ዓመት ሰፈሩን ጭር አደረገው፣ ውሳ ይባል ይሆን? ለማንኛውም መጨረሻ ላይ በወዲያኛው ዓመት በኬንያ ዳዳብ የስደተኞች ሰፈር ውስጥና በኋላም ደቡብ ሶማሊያ ውስጥ ብልጭ ድርግም ሲል ከታየ በኋላ ደብዛው ጠፍቷል አሉ። አይመልሰውና አሜን በሉ። በመጨረሻ ደግሞ ስለ ማንቂያው ቅመም ኢጀበና እንለዋለን። አይን መክፈቻ ማለት ነው። ራቅ ላላችሁ ካፌን ጥቂት ላንሳ እና ልሰናበት። የተሻለ ስሜት እንዲኖረን ይረዳናል። በተለይም እንቅልፍ ካጣን ወይም ካልተኛን ወይም አምሽተን መስራት የምንፈልግ ከሆነ ሐሳባችን እንዳይበታተን ያደርግልናል። ለምን እንደሆነ ግን አይገባቸውም። የብሔራዊው የቀልብ ወይም የአእምሮ ተኮር መድኃኒትና ቅመማ ቅመም ሊቅ አጠቃቀም ምርምር ብሔራዊ ኢንስቲትዩት ዳይሬክተር ኖራ ቮልኮቭ ሁሉም ነገር እኮ ያለው አእምሯችን ውስጥ ነው ይላሉ የስነ ነርቭ ሳይንቲስቷ። ለዛሬ በዚህ ላብቃ። ጤናውን ይጠብቁ። ጤና ይስጥልኝ። ሰለሞን አባተን ለልዩ ልዩ ርዕሶች ላይ ያተኮረ ጤና ቅንብሩ አመሰግናለሁ። አድማጮች የምትከታተሉት በ1431 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሌላ ሳምንታዊ ቅንብር ነው የምናሰማችሁ እሰጥ አገባ ክርክር የዜጎች የነፃነት መብትን ምንነት አያያዝን በኢትዮጵያ። የተከታታዩ ክርክር ተሳታፊዎች፣ የመጀመሪያው የክርክሩ ተሳታፊ አቶ ተመዝገን ዘውዴ እንደ አውሮፓውያን የዘመን አቆጣጠር ከ1997 እስከ 2002 ዓ ም ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልናውን እስካጣበቅ ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ። ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይት ስቴትስ የፔንሲልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ ሆኑ አቶ ጸጋዬ አረፈ ይባላሉ። በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ናቸው። በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የምሽቱ ቅንብራችን በቀደሙ ፕሮግራም የዜጎችን ነፃነት ይዞታ አስመልክቶ ለተነሳ ጥያቄ አቶ ጸጋይ በሰጡት ምላሽ ነው የሚጀምረው። እኔ ያወጣሁትን የፕሬስ ሕግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማም ካጸደቅነው አንጻር እነዚህ እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል፣ እከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የየራሱ የሆነ አመጣጥ አለው፣ የየራሱ የሆነ ታሪክ አለው እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየ ነው በስተቀር አስቸጋሪ ነው የሚሆነው ማለት ነው እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጽሐፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለቴ ነው መልካም የሚጻፉ ነገሮች መኖራቸውን ገልጠዋል አቶ ጸጋዬ። በተመሳሳይ ደግሞ በጻፉ ሀሳባቸውን በገለጹ ብቻ ዛሬ ስር ላይ መገኘታቸው ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን ዘጠኝ ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እስክንድር ነጋ፣ ሌሎችም በእስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር መብቃታቸው ነው፣ የዩናይት ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው ሰዎች ጻፉት ወይም ያመኑትን በመግለጻቸው አይታሰሩም አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም ጥሩ አብራር አብራርተኸዋል እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት ነገር ግን ይጻፋል ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል የጻፉ ሰዎች ደግሞ የታሰሩ አሉ በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው ለህዝቦች በጣም ተቆርቋሪ የሆኑ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ። እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው ባለው አካሄድ ማለት ነው ጥሩም ሊሆን ይችላል፣ ወይም ጥሩም ላይሆን ይችላል። ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው እኔ ሰዎች ስለ ጻፉ ብቻ አላሰርኩም። ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈለግ መንግስት ሀይል ነውና የሚያስተዳድር አካል ነውና በዚህ ምክንያት ብቻ ነው እንጂ ሀሳባቸውን በመግለጣቸው አይደለም የሚለውን መከራከሪያ የመንግስትን ሀሳብ እንዳለ መውሰድ ይቻላል። የመንግስትን ሀሳብ እንዳለ የመውሰድ ወይም ያለ መውሰድ አይደለም። ነገር ግን ምንጊዜም ቢሆን ይሄ የአመለካከት ወይም ደግሞ የአትኩሮት ወይም ደግሞ ነገሮችን የምናይበት መንገድ ጉዳይ ከሆነ እየተነጋገርን ያለ ነው። ሁሉም አንድ ገጽታ ብቻ እንደሌለው ለማሳየት ያህል ነው። መንግስት እንደዚህ በዚህ በዚህ በዚህ ምክንያት ነው ይላል። ሁኔታውን የሚቃወሙ ሰዎች ደግሞ አይደለም ብለው ሽንጣቸውን ገትረው መሟገት አለባቸው። መልካም አቶ ተመስገን እድሉ ለርሶ። ቀደም ብለው እንደተከታተሉት አቶ ጸጋዬ በተወሰነ ደረጃም ቢሆን ሀሳባቸውን በመግለጻቸው የጻፉ ሰዎች የታሰሩ መኖራቸውን ቢቀበሉም ዛሬም ሀሳባቸውን በነጻነት የሚገልጹ ሰዎች ያሉባት አገር ናት። መንግስትም እነኚህን ሰዎች እንደ አስተዳዳሪ አካል አድርሰዋል በሚላቸው ጉዳቶች ነው እርምጃውን ለመውሰድ የሚገድደው እያሉ ነው። ምን ይላሉ? እንግዲህ እንደምናውቀውና እንደደረሰብን አፈና ሚዛን ሊደፉ የሚችሉ ሰዎች ወንድሞቻችንና እህቶቻችን እና አንዱዓለም አራጌ እድሜ ይፍታ የተፈረደባቸው ኢሜይል ተለዋውጣቸዋል ተብለው ነው። እና ዱ ፕሮሰስ ኦፍ ሎ የሌለበት ሀገር አረማመድህ ደስ አላለኝም ተብሎ የሚታሰርበት አገር ጓደኞችህ ደስ የሚሉ አይደሉም እና ከነሱ አካባቢ በመዋልህ ተብሎ በፕሪዘምፕሽን ሰው የሚታሰርበት ሀገር። ዳኛውም አንድ አካል ነው። ፍርድ ሰጪውም አንድ አካል ነው። አቃቤ ሕጉም አንድ አካል ነው። በእንደዚህ አይነት ሁኔታ ውስጥ ነው ላለፉት ሀያ አምስት አመታት ውስጥ እየተጓዝ ነው ያለ ነው። አሁንም በዛ ስርዓት ውስጥ ነው ያለ ነው። ይሄ ኮ የፌደራል ሲስተም ሶስት ሚዛኑን የጠበቀ አካላት ያሉበት የኤግዚኪቲቭ ብራንች፣ የጁዲሽሪው፣ ሌጅስሌቸሩ እኩል አቅም ያላቸውና ቼክን ባላንስ ያለበት ሀገር ሲሆን እኮ ነው ፍትሕ የሚኖረው ሶስት እርስ በርሳቸው አንዱ ሌላውን የሚቆጣጠሩ የመንግስት አካላት መዋቅሮችን ገልጠዋል። የህግ አውጪው፣ የህግ አስፈጻሚውና የህጉ ስርዓት ራሱ የሚመሰረትበትን ለብቻ ነግረዋል። እንግሊዝኛ ቃል ስለተጠቀሙ ነው። ልክ ነው፣ ልክ ነው አሉላ። በዚህ ስርዓት ውስጥ ነው ሀያ አምስት ዓመት የሄድ ነው። ስለዚህ የምናደርጋቸው ምንጽፋቸው ጽሁፎች፣ የምናነጋገራቸው ሰዎች፣ አብረን የምንደራጀርቸው ድርጅቶች፣ መዘዋወር አቅማችን፣ ሌሎቹ ነገሮች ሁሉ በዚህ ገዢ ፓርቲ ጠቅልሎ በያዘው ስራ አስፈጻሚ ህግ አውጪ የፍትህ አካላት ውስጥ ነው ያለ፣ ነው በዛ እይታ ውስጥ ነው ያለ። ነው የፌደራል ስርዓቱ እንደሚጠይቀው ቁጥጥር ያለው ሌላ አይንና ሌላ አቅም ያለው አካል የለም። ይሄ እንዲህ አይደለም፣ ይሄ እንዲህ ሊደረግ ይችላል ብሎ የሚል የለም። ዳኛውም ፍርድ ሰጪውም አቃቤ ህጉም የፍርዱን ውሳኔ የሚያስፈጽመውም አንድ አካል ነው። በዚህ አካል ውስጥ ሆነን እንዴት አድርገን ነው ህግ ያለው ስርዓት ሊኖር የሚችለው? ሌሎቹን ነገሮች ሁሉ ትተን እኮ ሀያ አምስት ዓመት አንድ ፓርቲ እንዴት ሊገዛን ይችላል? በምን አይነት የዴሞክራሲ ስርዓት ነው ሀያ አምስት ዓመት አንድ ፓርቲ ብቻ ጅዋዥዌ እየተጫወተ ሊገዛን የሚችለው ይሄ ራሱ እኮ ሊታይ የሚገባው ነው። በምን አይነት ሁኔታ እንደዚህ ሊሆን ይችላል የሚል ጥያቄ ይሄ ጥያቄ እኮ መመለስ ያለበት ጥያቄ ነው። መልካም። የክርክራችሁን ይዘት ለማቀላጠፍ ተጨማሪ ጥያቄዎችን አነሳለሁ። አቶ ጸጋዬ፣ በቀጥታ ደርሶ ልምጣ። ከዚህ ቀደም የፍትህ ስርአትን በተመለከተ ክርክር ላይ እርስዎ የተሳተፉበት ላይ የተነሳ በአንድ የዲሞክራሲ ስርአት ውስጥ ሊኖሩ የሚገቡ መሰረታዊ የሆኑ ጭብጦች በአቶ ተመስገን ተነስተዋል የህግ አውጪ የፍትህ አካላትና የህግ አስፈጻሚው የራሳቸውን ችለው የሚንቀሳቀሱበት ሳይሆን ከሳሹም ዳኛውም አንድ አካል በሆነበት አገር ነው ሀያ አምስት ዓመታት የተጓዝ ነው እያሉ ነው። የተቋማት ነጻነትን ነው ጥያቄ ውስጥ ያስገቡት። አቶ ተመስገን ይሄ በሌለበት ነጻነት አለ ማለት ይቻላል ወይ? አቶ ተመስገን እንደሚሉት እንግዲህ አቶ ተመስገን በጥሩ ሁኔታ እንዳቀረቡት የሶስቱ የመንግስት ቅርንጫፎች ህግ አውጪ፣ አስፈጻሚና ህግን ተርጓሚ በሚለው ደረጃ ማለት ይሄ እንግዲህ አሁን አብዛኛው እኛ ከምንኖርበትም ሀገር እያጣቀስን ከአሜሪካ ጋር ምክንያቱም አሜሪካ አጋጣሚ ሆኖ በዚሁ መልኩ የተመሰረተች ሀገር ስለሆነች ነው። በሂደት ሳይሆን ነጻ የምትወጣበት ጊዜ ከእንግሊዝ ቅኝ ግዛት ይህንን ሪፑብሊክ በዚህ መልኩ እንዲካሄድ ተብሎ ከመጀመሪያው ጀምሮ የተቀነበበ ስርዓት አላቸው። ነገር ግን መለስ ብለን ለማስታወስ ያህል ወደ ሁለት መቶ ሰላሳ ዘጠኝ አመት ገደማ አድርጓል ይሄ ሀገር እንኳን ከተመሰረተ ያላቸው ተሞክሮ ያላቸው ገጠመኝ ሁሉ በሁለት መቶ ሰላሳ ዘጠኝ አመታት ውስጥ ያለፈ እድሜውን ደግሞ በሚያሳይ መልኩ የዳበረ የጎለበተ ስርዓት አላቸው። ሶስቱን ቅርንጫፎች በደንብ አድርገው ደልድሎ ነጥሎ የሚያሳይ ወይም የሚያቀርብ ማለት ነው። እንግዲህ ወደ ሀገራችን መለስ ስንል ደግሞ የነበሩትን ስርዓቶች እንግዲህ አልፈን ከዛ በኋላ ኢህአዲግ በመሪነት እንግዲህ ስልጣን ላይ ከቆየ ያው የሽግግሩን ጊዜ የምንቆጥር ከሆነ ሀያ አራት ነው። ከዛ በኋላ ደግሞ ሀያ ሁለት አመት ስልጣን ላይ ቆይተዋል። ቀላል አይደለም። ብዙ አመታት ናቸው እነዚህ። ለነገሩ ግን ሁሉም ነገር ደግሞ በንጽጽር ላይ ከሆነ የምናስቀምጠው ማለት ነው። ብዙ ጊዜ የማነሳው ነጥብ አለ። ኢትዮጵያን የምናወዳድራት ያለ ነው፣ ከየትኛው ጋር ነው? ከነ አሜሪካ ጋር ነው የምናወዳድራት ወይንስ አለፉ ከምንላቸው ስርአቶች፣ ከአፄ ኃይለ ሥላሴ ስርአት ጋር ወይም ደግሞ ከወታደራዊ መንግስት ጋር? እንዴት ነው? የታዩ ለውጦች አሉ ወይ? በሶስቱ የመንግስት ቅርንጫፎች ዘንድ ማለት ነው። ለእኔም ለራሴ የሚታይ ነገር አለ። ለምሳሌ አሁን አንዳንድ ጊዜ ምንድን ነው ምናልባት ካለንበት የእድገት ደረጃ ሁኔታ ሊሆን ይችላል። ነገር ግን መንግስትም ራሱ ቢሆን በጣም እንደ የቤት ስራ አርጎ ወስዶ በስነ ስርአት ሊሰራው የሚገባው ነገር አለ። ያ ምንድን ነው? ኢህአዴግ በፖለቲካ ድርጅትነትና የኢትዮጵያ መንግስት ደግሞ በመንግስት መሪነት ያላቸው አካሄድ አንዳንድ ጊዜ ለሰው ግልጽ በሆነ መልኩ ልዩነት አይታይም እና ያው ዙሮ ዙሮ ገዥ ፓርቲ በመሆናቸው የተነሳ መንግስትን የሚቆጣጠሩት እነሱ ስለሆነ ያ አይነቱ ሁኔታ ላይቀር ይችላል። ነገር ግን አንዳንድ ጊዜ ሲነሳ እንደምንሰማቱ ነገር ግን አድማጮች ክርክረው አልተቋጨም። በነገው ምሽት ፕሮግራማችን ቀሪውን ሰፋ ያለውን ዝግጅት ይዘን እንመለሳለን። ታዲያ የዛሬውን በዚሁ ልናጠናቅቅ ነው። ከምሽቶች ሰዓት ላይ በመደበኛው ዝግጅታችን እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ።